በሚመጣው በጋ ለሚደረገው ጨዋታ ተካፋይ ለመሆን ወደ ስዊዘርላንድ ትሄድ አለህ። ለጨዋታው ተካፋይ ለመሆን ብቻ ሳይሆን ለማየት መሄድ አለሁ። ጉግስ መጫወት ትፈልግ እንደሆን የእኔን ዘንግና ጋሻ ልስጥህ? ጉግስ የምትሉትን ጨዋታ እንዴት እንደምትጫወቱት በጭራሽ አይቼ አላውቅም። ዘንግ መወርወርና ጋሻ መመከት ትችላለህ? አዎ፣ እችላለሁ። በዘንግ መዋጋት በጣም አደገኛ ጨዋታ አይመስልህም? አዎ፣ በጣም አደገኛ ጨዋታ ነው። በጊዜ ብዛት የቦክስ ጨዋታ አሜሪካ ውስጥ ይቀር ይመስልሃል? አዎ ምናልባት እንደ ጉግስ ጨዋታ ይረሳ ይሆናል። ፈረስ ግልቢያ ከማየታቸው በፊት መጥተው ምክር ጠይቀውህ ነበር? እኔ ቤት በጭራሽ አልመጡም። የጉግስ ጨዋታ በጭራሽ የሚረሳ ይመስልሃል? አዎ፣ አሁንም ተረስቷል። ነፍሰ ገዳዩ መቼ ወደ ፍርድ ቤት ይሄዳል? በቅርብ ቀን ይሄዳል። ነፍሰ ገዳዩ ፍርድ ቤት ቀርቦ ምን ፍርድ ተቀበለ? በነጻ ተለቀቀ። ጆን የእንግሊዝ ተወላጅ መሆኑን ሰምተህ ነበር? የለም ገና መስማቴ ነው። ወንድምህ ስለምን መጫወት ይፈልጋል? በጭራሽ ጨዋታ መጫወት አይፈልግም። ኢትዮጵያ ውስጥ አንበሳ መግደል ብትፈልግ ወደ የትኛው ጠቅላይ ግዛት ትሄዳለህ? በማንኛውም ጠቅላይ ግዛት ውስጥ አንበሳ ሞልቷል። አንበሳ መግደል ክልክል ነው። አዎን፣ ልዩ ፈቃድ ማውጣት ያስፈልጋል። ከነብርና ካንበሳ ወይም ከዝሆን የቱን ማደን ትፈልጋለህ? ዝሆን ማደን እፈልጋለሁ። ከወላጆችህ ያገኘኸው ምክር ጠቃሚ ሆኖ አገኘኸው? አዎን በጣም ጠቃሚ ሆኖ አገኘሁት። ጉክስ ስለ ሕይወት አደገኛ ጨዋታ አይመስላችሁም? አዎን፣ በጣም አደገኛ ነው። አንተ በሕይወትህ ጦርነት ሜዳ ላይ ተዋግተህ ታውቃለህ? የለም፣ ተዋግቻ አላውቅም። አገርህ ጦርነት አድርጋ ታውቃለች? አገሬ ከማንም ጋር ተዋግታ አታውቅም። በጦርነቱ ጊዜ ስንት ሰው ገድለሃል? እኔ አንድም ሰው አልገደልሁም። የኢትዮጵያ ጠቅላይ ፍርድ ቤት የሚገኘው የት ነው? አዲስ አበባ ውስጥ ነው። ሌሎች ጠቅላይ ግዛቶችስ የራሳቸው ፍርድ ቤቶች አሏቸው? አዎን፣ እያንዳንዱ ጠቅላይ ግዛት የራሱ ፍርድ ቤት አለው። አሁንም ህዝቡ ጉግስ ይጫወታል? አሁን በህግ ተከልክሏል። ለመሆኑ በጉግስ ጨዋታ ጊዜ ብዙ ሰው ይሞት ነበር? የለም፣ ብዙ ሰው አይሞትም ነበር። ፍርድ ቤት ተከሰህ ታውቃለህ? የለም ተከስሼ አላውቅም በአገራችሁ የቦክስ ጨዋታ እንደ ጉስ ጨዋታ የተለመደ ነው የለም በጣም የተለመደ አይደለም ከቤቱ ዋጋ ስንት ብር ተቀነሰልህ አምስት መቶ ብር ተቀነሰልኝ። የእናንተ አገር ባህል ከአሜሪካ አገር ባህል ጋር በጣም ይመሳሰላል። አዎ በጣም ይመሳሰላል። አቶ ለማ በተወዳጅነቱ ትልቅ ሥራ ለማግኘት ቻለ። በተወዳጅነቱ ብቻ ሳይሆን በደግነቱም ጭምር ነው። የሀብት ብዛት ብቻ ተወዳጅ ያደርግ ይመስልሃል? የሀብት ብዛት ተወዳጅ አያደርግም፣ ግን በጣም ይረዳል። ባለቤትህ የወዴት አገር ተወላጅ ናት? ባለቤቴ አሜሪካዊት ናት። ልጆችህ የተወለዱት እዚህ ነው? አዎ እዚህ ነው። ዛሬ ቦክስ ጨዋታ ለማየት ወደ ጨዋታው ቦታ ትሄዳለህ? የለም ሌላ ብዙ ስራ አለኝ። አሜሪካ ውስጥ የፈረስ ግልቢያ ጨዋታ የሚታየው የት ነው? የት እንደሆነ ቦታውን አላውቅም። ወደ ኢትዮጵያ መሄድና ጉግስ መጫወት ትፈልጋለህ? ጥንት ነበር እንጂ አሁንስ አልፈልግም። ኢትዮጵያውያን ከምን የተሰራ ጋሽ አላቸው? ከጉማሬ ቆዳ የተሰራ ነው።